የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡ ሚያዝያ 9 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን አሁን ጀምረናል። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሰረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታውቋል። ዘገባ ይኖረናል። የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን? አሁን ባለንበት ሀገራዊ ሁኔታም የተወሰነ እያተረፋችሁ፣ እኛም እያጠናን እንድ ይሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድ ያለ ነው። የንግድ ሚኒስትር ዴኤታ እሸቴ አስፋው ናቸው። ምክንያቱን ተመልሰው ያብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽንም ይዘና ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤይት አውሮፕላን አደጋ የሞቱ 157 ሰዎችን አርባኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። ዘገባውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዶክተር አብይ አህመድ ከታይም መጽሔት መቶ ተጽዕኖ ፈጣሪዎች አንዱ ሆነው ለ2019 እትሙ ተመረጡ። ታይም መጽሔት በየዓመቱ የተጽዕኖ ፈጣሪዎች ዝርዝር ማውጣት ከጀመረ 16ኛ ዓመቱ ሲሆን በዓለም ዙሪያ በመብቶች ተከራካሪነት፣ በፈጠራና በስኬት የተዋጣላቸው የሚላቸውን ሰዎች ይሰይማል። ተጽዕኖ ፈጣሪዎቹ የሆኑ ከሺህ በላይ የታይም ተመራጮች ከመንግሥት፣ ከንግድ፣ ከመዝናኛ፣ ከጤና፣ ከስፖርትና ከሳይንስ ዘርፎች የታዩ ናቸው። ታይም የመጪ ትውልድ መሪዎች የሚላቸውንም በዚህ የመተው ተጽዕኖ አሳዳሪዎች ዝርዝር ያካትታል። የተመራጮቹ ማንነት ከመቶ ሚሊዮን በላይ ለሚሆነው የታይም መጽሔት ታዳሚና በሌሎችም መደበኛ የማኅበራዊ መገናኛዎች በዓለም ዙሪያ እንደሚገለጽ ታይም በዌብሳይቱ ላይ አስታውቋል። በአፍሪካ ጉብኝት ላይ የሚገኙት የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ በአይቮሪ ኮስት ካካዋ ኢንዱስትሪ ውስጥ የተሰማሩ ሴቶችን ለመደገፍ የታሰበ የሁለት ሚሊዮን ዶላር ድጋፍ ዛሬ ይፋ አድርገዋል በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስአይዲ እና በቻኮሌት አምራች ኩባንያዎች ቃል የተገባው የሁለት ሚሊዮን ዶላር ድጋፍ የሚውለው አይቨሪ ኮስት ውስጥ ሴት ነጋዴዎች ወትሮም መንቀሳቀሻ ገንዘብ የሚያገኙባቸውን የቁጠባ ማህበራት ለመታደግ እንደሚሆን አድጅ ዞፔ ከተማ ውስጥ በሚገኘው ከሀያት የካካኦ አምራች የማህበር የተገኙት ሚስ ትራምፕ ተናግረዋል ታያት በአብዛኛው በሴቶች የሚመራና ከህብረት ስራ ማህበርነት ወደ ንግድ ኩባንያነት ያደገ ድርጅት ቢሆንም ሴቶች ከኩባንያው እንቅስቃሴ የሚያገኙት ገቢ ግን ከወንዶች በእጅጉ ያነሰ መሆኑ ተገልጿል። ባለፈው ሳምንት በጦር ጄኔራሎቻቸው ከስልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታውቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግስት ግፍ ለተፈጸመበት የሱዳን ህዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውሟል ዝርዝሩን ከሶስት ሰዓት በኋላ በሚኖረው የመጽሔት መሰናዶ ይሰማል። ከባድ ቃጥሎ የደረሰበትን የፓሪሱን ኖትርዳም ካቴድራል በአምስት ዓመታት ውስጥ ወደ ነበረበት አቋሙ እንዲመለስ እንደሚሰሩ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትላንት ቃል ገብተዋል። የፕሬዚዳንቱን ሀሳብ ተግባራዊ ለማድረግ ሳይከብድ አይቀርም እየተባለ ቢሆንም መሀንዲሶች ግን የዚህን ወደ ዘጠኝ መቶ ዓመት ያስቆጠረ ግንባታ መዋቅር በጥልቀት እያጠኑት እንደሆነ ተናግረዋል። ፕሬዚዳንቱ ትላንት ምሽት ላይ ለመላ ህዝባቸው ባደረጉት ንግግር ካቴድራሉን እንዲያውም እጅግ በአማረ ና በተሻለ ሁኔታ መልሰን እንሰራዋለን ብለዋል። ለኖተርዳም እድሳት እስካሁን ከባለ ጠጋ ፈረንሳውያን ነጋዴዎች 800 ሚሊዮን ዶላር ለመለገስ ቃል የተገባ ሲሆን ፕሬዚዳንቱም ዛሬ ካቢኔያቸውን ሰብስበው ስለ ግንባታው ና ተጨማሪ ገንዘብ ስለሚገኝባቸው መንገዶች መክረዋል። አድማጮች ለሰዓቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦርደርስ ቱጌዘር። ወደ ቀዳሚው ዘገባችን እንለፍ። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ህዝባዊ መሰረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታውቋል። ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን አለማክበር ለሀገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይም ነው ብሏል። እስክንድር ፍሌው በመግለጫው ላይ ተንተርሶ ተከታዩን ዘግቧል። ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው 180 አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚሁ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን የማረጋገጥ ፈተናዎች የአገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና አለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሰዋል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ እድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጠ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢህአዴግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት የአስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገርንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደጠቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢህአዴግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምፅ ሳይሆን በአብላጫ ድምፅ መሆኑን የኢህአዴግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕት ዓመት በላይ ዳቦ በመሸጥም ይታወቃል ሸዋይ ዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጸዋል። ከአራት ዓመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየዳረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነፃ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስሩ ውስጥ ሆኖ ቢሰራ መልካም ነበር ብለዋል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቅማለሁ ብለዋል። ሚኒስቴር መሥሪያ ቤቱ። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት። በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል። ዳቦ በጣም ግራሙም ያነሰ ነው። አብሶ እኒ ታዋቂ ነሸዋ ምናምን ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ። አነስ አነስ ያለ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳም እንደውም ያለው። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ እየጨመረ ነው የመጣው እኮ ነው። በፊት ሶስት ገዝተሽ የምትሄጂበትን አሁን ሁለትም እንዳይለብሽ ያለ ጊዜ ጀምረ በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለ ድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት አመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በአምስት መቶ ሀምሳ ብር ሊያቀርብላቸው እነሱ ደግሞ አንድ መቶ ግራም የሚመዝን አንድ ዳቦ አንድ ብር ከሰላሳ ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት አመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከስምንት አመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከአንድ ብር ከ30 ወደ ሁለት ብር ከ50 አሳደጋችሁት? ብያቸው ነበር። አቶ አብርሃም ሲመልሱ፣ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብአቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶውን ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በአንድ ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር። አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፤ አልተሳካም፤ ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የአርባ ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከትስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል። ሰላ ከተማ ላይ ጠቅላላ አንድ መቶ ስልሳ አምስት ሺ ኩንታል በየወሩ መንግስት ያቀርባል። ያ ይፈል በድጎማ ነው የሚቀርበው። እነሱም አስር ሺ ኩንታል አካባቢ በየወሩ ይወስዳል። ይህንን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁንኛ አምስት መቶ ሀምሳ ብር ነው እየቀረበላቸው ያለው። ለእነሱ ገበያ ላይ ከሺ ስድስት መቶ እስከ ሺ ሰባት መቶ አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ ነገር ግን አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለንበት እያከሰረን ነው የሚል ሀሳብ ስለነበራቸው ሲሰራው ምን ያህል ነው ብለን እኛ ስናስጠናው አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በሰባት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኖ ስንላቸው ደግሞ በእነሱ ጥናት ያቀረቡትን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉ። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ብር ልዩነት አለ? ሰባት መቶ መቶ ብር ትርፋለ ሜር ሾ የሰራተኛ በኩንታል ካስባ ተሰርታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው፣ እያወያየ ናቸውም ባለመቀበል ከትስስር ሁኖቃለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ነው ያለነው። የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦ ኔ ስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ አንድ ወቅት ላይ የአገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ ሰላሳ ሁለት ፐርሰንት ያንን ግሽበቱን ዝቅተኛውን የህብረተሰብ ክፍል እንዳይጎዳ ተብሎ ተጀመረ። ጥሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦሬዲ ዘይት ከድጎማ አውጥተናል። ሸዋ ዳቦ የመቆራረጥ ነገር አለ። የስንዴ መቆራረጥ አለ። በሰዓቱ ያለ መድረስ አለ እና በዛ ምክንያት እጥረት አለ። የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ እውነቱን ለመናገር ሸዋ ዳቦች ምን ስማለ እስካሁን ያን ትልቅ አቅርቦት አለን ሲሰሩ በነበረው ስራ፣ አሁን ያቀረብንላቸው አቅርቦት፣ አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ ግ ነበረ። ከኛ ለነሱ ሰአተም እያቀረብ ነበር። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ግድል ለምነ ናቸው። አሁን ባለ ሁኔታ አትውጡ፣ የሚጨምረውን ጨምር፣ አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉን ምስልናቸው ይሰጠን። መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው። አሁን ፎርማል ደብዳቤ የጻፉት፣ ለአዲስ አበባ ንግድ ቢሮ የሚጻፉት፣ ለእኛም የጻፉት አንፈልግም ትስስሩ የሚል ማስገድል አይቻለሁ። በአጠቃላይ መንግሥት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ መቶ ስምንት ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጉመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ ሰባ ሰባቱ የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት ዘጠኝ ሰባት መቶ ዘጠና ስድስት ብር ዱቄቱን ተፈይቶ በስንዴ ከሆነ አምስት ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው። እስካሁን በግራምም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ሲቀጥልበት ለውጥሮ የነበረ በእነዚህ ግራም አሳንሰው በሚሸጡ ሰባሰባት የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርብጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል። ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ሕይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው። በሁለት ዙር እንኳን ከሳውዲ አረቢያ ህግ አውጥተው አንድ ዶክመንት ማይግራንት እንመልሳለን ሲሉ ያው እኔ በዩሮፒያን ካለንደር ሁለት ሺ አስራ ሶስት ሁለት ሺ አስራ አራት ላይ ወደ መቶ ስልሳ ሶስት ሺ ነው የተመለሱት። ሁለት ሺ አስራ ሰባት ላይ እንደገና አንድ ዶክመንት ማይግራንት ለፊት ሲሉ ሳውዲ ሳውዲ ብቻ ነው መስ እያርኩ ያለሁት ወደ ሁለት መቶ ስልሳ ሺ እስካሁን ተመልሰዋል። ከስደት ተመላሾቹ በህይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም አገር ቤት ከገቡ በኋላ ሕይወታቸውን የሚደግፉበት ሥራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሠራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርገዋል። መጠሪያውም ሥራ ይሰኛል። የሠራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳወል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ። በጣም ይረዳቸዋል ብለን እናስባለን ለምን ብትል ቤዚክሊ፣ ከስልካቸው ሆኖ አንድ ይህን አፕ ዳውንሎድ ካደረጉ በኋላ ከስልካቸው ሆኖ ኢንፎርሜሽን ይጨሳቸዋል። በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትሬስነት የሚፈልግ ሰው ካፌ ካለ አሁን ኖርማል፣ እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉ ወይ ደግሞ በደላላ ነው። ያን ሚድልማንን ካት ያረጋል። ሥራ መተግበሪያ ከሠራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ሥራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን፣ የሰሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው። በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸውና እዚህ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑና መኖር መቻላቸውን ካረጋገጡ ወተመልሰው እንዳይወጡ ነው ሩበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉና ልምዱም ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት፣ ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድመው እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሜል ማስረሻ ይናገራሉ። አዎ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱም ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታ እና በሚፈልጉት የስራ አይነት ሁል ጊዜ እኛ በሚኖርበት ጊዜ ወደ እነሱ ሜሴጅ እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሚታለ ብለን ካሰብን ሁልጊዜ አክቲ አክቲቭ ያልሆነን ሰው እኛ ራሳችን ሲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉ እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ሲመዘገብ መጀመሪያ ከመጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን። ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታሽ ደረጃ ላይ ስለ መገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሠራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታይ ይሆናል። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ። ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን፣ ወይ የንግድ ክህኖት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶች የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይተናል። ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን አርባኛ የሕልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች አርባ ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች ሰባተኛና አስራ ሁለተኛ ቀኑን ጠብቀው ሐዘናቸውን የገለጹበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በዝግጅቱ ላይ የተለያዩ እምነት አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማኅበር ጋር በመተባበር ቦታው ላይ ደም እንደሚለገዝ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎች አክለው አመልክተዋል። ጽዮን ግርማ ዝርዝሩን አዘጋጅታለች። የኮምፒውተር ባለሙያው ወጣት በሱ ፍቃድ ሙልጌታ ተወልዶ ያደገው በቢሾፍቱ ከተማ ነው። መጋቢት አንድ ቀን 2011 ዓ ም ከከተማዋ 36 ኪሎ ሜትር ርቀት ላይ በተከሰከሰው የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 7 37 ማክስ ኤት አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የአየር መንገዱ ሰራተኞች ላይ የደረሰው ህይወት የማሳጣት አደጋ በደረሰበት አካባቢ ለነበሩትም ሆነ ለከተማው ህዝብ ከፍተኛ የሐዘን ስሜት የፈጠረ እንደነበር ይናገራል። በተለይ አካባቢው ላይ የነበሩት ነዋሪዎች ሐዘናቸውን ይገልጹበት የነበረው መንገድ የሁሉንም ሰው ስሜት የነካ እንደነበር ያስታውሳል። ይህ ስሜት አርባኛ ቀኑን ጠብቀው በጋራ ሟቾቹን ለማሰብና ሐዘናቸውንም ለመካፈል እንዳነሳሳቸው ይናገራል። በዛች በገጠር ከተማ ላይ የሚኖረው ሰው ስድስት እና አስራ ሁለትን እያወጣ ሐዘኑን የሚገልጽበት ሁኔታ ነበር እና ያንን ልብ ስናይ በጣም እኛ ከተማ ውስጥ ያለን ሰዎች ይሄ ነገር በጣም ትልቅ እሴት ነው። ኢትዮጵያውያኖች ይሄ ርህራሄ የተሞላ ልብ፣ ሐዘኔታ ያለው ፍቅርን ወዳጅ፣ ሰላምን ወዳጅ እንደሆኑ ለማያውቁት እንኳን የሚያለቅሱ ሰዎች እንደሆኑ ዓለም ሊያውቅ ይገባል። እና ይሄ ነው ልባችን ገጠር እንኳን ያለው ሰው አብዛች አብዛኛዎቻችን ከተማ ውስጥ ያለ ሰው ይመስል ሪፕሬዘንት የሚያደርገው አብዛኛው ግን ገጠር ከተማ ላይ ነው ያለው። እና ያ ህዝብ በእውነት ይሄ ንጹህ ልብ አለው እና ለምን ከእነሱ ጋር ከወንድሞቻችን፣ ከእህቶቻችን፣ ከአባቶቻችን ጋር ይሄንን መልካም ነገር ተካፋይ አንሆንም ብለን የከተማዋ ልጆች አሰብን እና እንደዚሁ በትንሽ ቁጥር በኋላ አብዛኛው የከተማችን ነዋሪዎች ተቀባይነት አገኘ። በኋላ በአጭር ጊዜም ቢሆን በተቻለን ፍጥነት ይህንን ነገር አርባውን ለማክበር አስበን እየተነሳንበት መነሾ የገጠሩ ህዝብ ነው። ሁለተኛ ነገር ደግሞ ሰው በብዙ ሁኔታ ውስጥ ያልፋል በዚህ ምድር ላይ ሲኖር። አንድ ጠቢቡ ሰለሞን የሚለው ነገር አለ። ሰው በረቅሶ ቤት ቢሆን ይሻለዋል በሰርግ ቤት ከሚሆን ይልቅ። ምክንያቱም ሲባል ያ የሰው ሁሉ መጨረሻ ነው እና ይባላል እና ሰው መጨረሻውን ቢያስብ በደቂቃዎች ውስጥ ወደ አፈርነት መቀየር የምንጀምርበት ሁኔታና አጋጣሚ በየቦታው አለ እና ይህንን ብናስብ ዛሬ የምንኖረው ኑሮ በፍቅር፣ በሰላም፣ በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይህንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በመግባባት እንድንኖር ደግሞ በርህራሄ ሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህች አጭር ዕድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን የወጣ ነው። በዚህ መሰረት ወጣቶቹ ወደ ቦታው ለመጓዝ ለነገ እቅድ ይዘዋል። መጀመሪያ ከጠዋት ሁለት ሰዓት ጀምሮ በቢሾፍቱ ከተማ ነዋሪዎች በየሰፈሩ በመኪና የመሰብሰብ እና በጉዞ የመውጣት ፕሮግራም ይኖረናል እና ይሄንን ስናደርግ በጠዋት ላይ እዛ ቦታው ላይ ከደረስን በኋላ በእምነት አባቶች የሃይማኖት ጸሎት ተደርጎ፣ በኦርቶዶክስ፣ በፕሮቴስታንት፣ በሙስሊም እንደዚሁም በአባ ገዳዎች ጸሎት ይከፈታል። ከዛ በኋላ የህሊና ጸሎት እና ጧፍ የማብራት ፕሮግራም ይኖረናል። ከዛን አጠር ያለች ወግ ስለዚህ ስለ ሀዘኑ የምናየምናት የምናቀርብበት ፕሮግራም ይኖራል። ከዛ በኋላ ደግሞ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የደም ልገሳ ፕሮግራም ይኖረናል። ከዚህ ባሻገር በከተማው በተሰበሰበ መዋጮ በሆኑ ሰዎች ደብተርና እስክሪቢቶ ለአካባቢው ለሚኖሩ ሰዎች እንደዚሁ ስጦታ የአቅማችንን የምናበረከትበት ጊዜ ይሆናል ማለት ነው። ሌላ ወጣት ብርሃኑ ሲሳይ የከተማውን ወጣቶችና የሀይማኖት የሃይማኖት አባቶችን ወደ ስፍራው ይዘው የሚሄዱ ተሽከርካሪዎች ማዘጋጀታቸውን ይናገራሉ። ቁጥራችን እስከ ሶስት ሺ አካባቢ የሚጠጋ ህዝብ ነው አሁን የሚሄደው በቦታው ላይ፣ ማለት የከተማው ነዋሪ። በዚህ አካባቢው እንደ ሎኬሽን አቋቁመን ልጆችን ያው ትንሽ ስራ ላይ ያለን ሰዎች ገንዘብ በማዋጣት በማሰባሰብ አካባቢዎች ላይ ካሉ ባለ ሀብቶችም በመጠየቅ በክራይ መኪና ነው የምንወስደው። ሰላሳ አካባቢ የህዝብ ማመላለሻ አለን። የጭነት መኪኖች ወደ ሀያ አካባቢ አለ ኦልሞስት አምሳ መኪና ላ ተናለኛ ወጣቶቹ ይህንን ለማድረግ የተነሱት በበጎ ፈቃድ ተነሳስተው እንደሆነ ገልጸው ይህንንም ለከተማው አስተዳደር አስታውቀው በጎ ምላሽ ማግኘታቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች እንግዲህ የዛሬው የጋቢና ቪዬ ጉዟችን በዚሁ ተጠናቋል። እስካሁን ድረስ አብረናችሁ የነበር ነው